የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ካወጀ ከሁለት ወር በፊት ጀምሮ በእጅ ስልክ የቀጥታ የኢንተርኔት አገልግሎት ወይም ሞባይል ዳታን ዘግቶ እንደነበር ዘገባዎች ያመለክታሉ። መንግስት ይህን አገልግሎት ባለፈው አርብ መልሶ ከፍቶታል። እንደ ዘገባዎቹ ከሆነ ግን አሁንም የማህበራዊ መገናኛ ዘዴዎች ማለትም የዋትሳፕ፣ የቫይበር፣ የፌስቡክ እና ኢንስታግራም አገልግሎት እንደተዘጉ ይገኛሉ። መንግስት ለዚሁ እርምጃው በኦሮሚያና በአማራ ክልል ተከስቶ የነበረውን ተቃውሞ ለማርገብ መሆኑን እንደ ምክንያት መጥቀሱ ይታወሳል። በተለያዩ የኦሮሚያና የአማራ ክልል ነዋሪዎች በአካባቢያቸው አሁን ያለው የኢንተርኔት አገልግሎት ምን እንደሚመስል ጠይቀ ናቸዋል ብዙዎቹ ስማቸውና ያሉበት ቦታ እንድጠቀስ ባይፈልጉም አስተያየት ለመስጠት ዝግጁ ነበሩ። አንዱ የአማራ ክልል ነዋሪ ባለፈው ሀርብ ኢንተርኔት መከፈቱን ቢያረጋግጡም እሳቸው ሲፎን በተሰኘው የጸረ ሳንሱር አፕሊኬሽን እንደሚጠቀሙ ተናግረዋል። የዚሁኑ አፕሊኬሽን አጠቃቅምን በተመለከተ እንዲህ ይላሉ። የኢንተርኔት አገልግሎት በእርግጥ እየሰራ አይደለም። ነገር ግን ፌስቡክ እና ሌሎች ነገሮች ላይ እንኳን ብዙ ተጠቃሚነቱ ባይኖረኝም ዋትሳፕ ላይ ሲፎን በሚባል አፕሊኬሽን እዛ ላይ እምነት በመጣል ማለት ነው በሲፎኑ ላይ እና በእሷ አማካኝነት እየሰራ ነው ያለ። ከዛ ውጭ ግን በመደበኛው ታሪፍ ኢንተርኔት እየሰራ እንዳልሆነ ነው የማውቀው። ሌላው የምዕራብ ሀረርጌ የቆቦ ነዋሪ መምህር የሆኑት ኢንተርኔት ላለፉት ሁለት ወራት መዘጋቱ በሙያቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። ኢንተርኔት መልሶ ተከፈተ ቢባልም አገልግሎቱ በትክክል ይሰራል ማለት አይደለም ይላሉ። እኔ በፌስቡክ ነው የሚጠቀመው። ባለፉት ጊዜያት ሙሉ በሙሉ አልነበረም። ትላንት ነበረ። እኔ ያለውበት ቦታ ግን አሁን አይሰራም። የአባት ስማቸውን ለመጥቀስ ያልፈለጉ አቶ አብዲ የተባሉ የአዲስ አበባ ነዋሪ ደግሞ የኢንተርኔት አገልግሎት በከፊል ተከፈተ ቢባልም አዝጋሚ መሆኑን ነው ያስታወቁት። አሁን ስለምትጠቀሙበትን የማህበራዊ መገናኛ ብዙሀን ዘዴ ሲያብራሩ ሶሻል ሚዲያ ፌስቡክ ይሰራል። ሌሎቹ ሶሻል ሚዲያዎች አይሰሩም። ቫይበር፣ ዋትሳፕ፣ ኢንስታግራም እነሱ አይሰሩም። እኔ ዋይፋይ ሳገኝ እጠቀማለኝ ዋይፋይ ላይ ነው እንጂ ዳታ ፌስቡክ ነው የምጠቀም። አንድ የጎንደር ከተማ ነዋሪ በአካባቢያቸው ያለውን የኢንተርኔት አገልግሎት ሁኔታ እንደሚከተለው ይገልጹታል። በአብዛኛው ፌስቡክ ተጠቃሚ ነኝ፣ ኦን ዴይሊ ቤዚስ ማለት ነው። የተወሰነ ጊዜ ላይ ደግሞ ትዊተር ገብቼ ነበረ። አሁን ፌስቡክ ኦልሞስት የለም። ካለፈው ሁለት ወር አይነት አንጻር ነው ያለው። አሁንም ለመክፈት በጣም አስቸጋሪ ነው። ትዊተር የተሻለ ነው፣ ምክንያቱም እሱ ደግሞ ግልጽ ነው። አብዛኛው የኢትዮጵያ ሕዝብ ወይም አብዛኛው ጎንደር ማህበረሰብ ትዊተር ተጠቃሚ አይደለም። ያንን ፍሪ የሆኑላል። እሱም ስለው ከገባልህ ነው ስትሮንግ የሆኑ ሁሉም ኔትወርክ ያላባቸው አካባቢ ሆቴሎች የሚፈል ስለሚችሉ እነሱ ውስጥ ሄደ አክሰስ ማድረግ ትችላል። የራስ ፕላትፎርሞች ከዛ ውጭ ያሉት ግን አስቸጋሪ ናቸው፣ እጅግ አስቸጋሪ ናቸው። እንድትማረር ነው። ሳንቲምን መምራት ብቻ ነው ዋናው ኦብጀክቲቭ ተደርጎ የተለቀቀለ ቀርቦልሃል። ግን እንድትበላ አልተፈቀደልህም አይነት ነገር ምንም አይነት አማራጭ የለህም። የአዳማው ነዋሪ ደግሞ የኢንተርኔት አገልግሎትን ላለፉት ወራቶች በሲፎን ሲጠቀሙ እንደነበሩ ተናግሮ በወቅቱ ከዱሮ የተለወጠ ነገር እንዳላዩ አስረድተዋል። መልሶ ተከፈተ የተባለበት አካባቢ በግልጽ አይታወቅም ይላል አሉ። መንግስት ዳግም ኢንተርኔትን ከፈተ ስለመባሉ ተከታዩን አስተያየት ሰጥተውናል። ይሄ ስታይ ግልጽ ይመስለኛል። ነገርየው አሁንም በማንም እንትን ተብሎ ሳይሆን በአጠቃላይ ሀገሪቷ የምታገኘው ገቢ በአጠቃላይ ከቴሌ ጋር የተያዙት ገቢዎች ነበረ። ሀገሪቷም ራሱ ትልቅ ገቢ ያላት የሚባለው እና ከዛ በኋላ ያለው ነገር መንግስት ላይ የደረሰው ክሳራ ይሄ ነው የማይባል ነገር ነበረ የደረሰበት። ምክንያቱም የሞባይል ካርዶች የማይሸጡበት ኢቨን ብዙ አባወራን የሚተዳደርበት እና ብዙ ወጣቶች ስራ አግኝቶበት ነበር እና በዚህ ላይ የብር ክሳራውን በላይ ብዙ ወጣቶችም ስራ የፈቱበት ጊዜ ነበር እና ሰዎች ቢዝነሳቸውን እንደፈለጉ ማንቀሳቀስ ተቀሳቅሷቸው ነበርና ይሄ ምንም ትርፍ ያስገኘለት ነገር የለውም። ምክንያቱም ኢንተርኔት አይደለም መንግስት ላይ ይሄን ችግር ያመጣው የአገሪቷ ውስጥ ያለውን አለመረጋጋት ያመጣው። ኢንተርኔት ለምን እንደሚዘጋ ራሱ ግራ የሚገባ ነገር ነው። መንግስት የራሱን የቤት ስራ ቢሰራ ኑሮ በኢንተርኔት እንደዚህ ተሸንፎ እንደዚህ አይነት ክሳራ አይደርስበትም ነበርና መንግስትና ሕዝቡም በአጠቃላይ አገሪቷ ነች ክሳራ ላይ ወደቀች እንጂ ምንም ያተረፈው ነገር የለውም። በዚህ ጉዳይ ላይ ከኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት መረጃ ለማግኘት ብንሞክርም አልተሳካልንም። መቀመጫውን በዋሽንግተን ዲሲ ያደረገው የአሜሪካውያኑ የብሩኪን ተቋም ከጥቂት ጊዜ በፊት ያወጣው ጥናት እንዳሳየው የኢትዮጵያ መንግስት ኢንተርኔት በመዝጋቱ ወደ 9 ሚሊዮን ዶላር አጥተዋል።